ባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የጋቢና ቪኦኤ አርብ ምሽት ሰኔ 11 2013 ዓ ም መሰናዶ ጀምሯል። የምሽቱ ዘገባዎቻችንን እናስተዋውቃችሁ። በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች ወደ ሳዑዲ አረቢያ የሚደረግ ጉዟቸውን አቋርጠው ከሶማሌ ፑንትላንድ ቦሳሶ ለመመለስ ወሰኑ። ሁሉም ያስፈራራሉ። በቃ እንዲህ ካለ ነገር ሽጉጥ አላቸው። ነገር ወጣት ሉባባ ሰኢድን ነው። እሷና ሌሎች ተመላሽ ወጣቶችን አነጋግረን ያሰናደ ነው ዘገባለን። በሌላ በኩል በዋግ ኅምራ ብሔረሰብ በሰቁጣ ምርጫ ክልል ምርጫውን ሰኔ 14 ለማካሄድ ተዘጋጅተን ሳለ ብሔራዊ ምርጫውን ማራዘሙ የአካባቢውን ነባራዊ ሁኔታ ያላገናዘበና የመራጩን ሕዝብ ስሜት የጎዳ ነው ሲሉ ነዋሪዎች ቅሬታቸውን አቅርበዋል። ይህ ውሳኔ ቀድሞ መነገር ሲገባው የነበረ አራት ቀን ሶስት ቀን ወይም አምስት ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም ሽቱ የምሽቱ አብይ ርዕሳችን ነው። በተጨማሪም የዓለም ኢኮኖሚክ ፎረም በ20 ኢትዮጵያውያን ጨምሮ በመላው ዓለም ላይ ልዩ ልዩ የቴክኖሎጂ ሀሳቦችን ይዘው ብቅ ላሉ መቶ ተቋማት እውቅና ሰጥቷል። በምሽቱ አካተነዋል። የምሽቱ ተረኛ አዘጋጅ የደንገረ ሞነኝ ከአቀናባሪያችን ኤልያስ አስማረጋ እንዲሁም ከዜናዎቹ ጋር ሀብታም ስዩም ሆነን እናስተናግዳቸዋለን። አሁን ወደ ዜናዎቹ እንሻገር። አመሰግናለሁ ኤደን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የቱርክ ፕሬዚደንት ረሲብ ጣኢብ ኤርዶጋን በዚህ ሳምንት ባደረጉት ስብሰባ ቱርክ አሜሪካ አፍጋኒስታንን ለቃ ከወጣች በኋላ የካቡል አየር ማረፊያን ጸጥታ የማስከበር ስራ እንድታከናውን መስማማታቸው ተሰምተዋል። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጄክ ስሌቨን ሐሙስ እለት እንዳስታወቁት ሁለቱ ሀገራት ቱርክ ከራሺያ በገዛችው ኤስ 400 የመከላከያ ሚሳኤል ዙሪያ ግን የቆያለ መግባባታቸውን ሊፈቱ አልቻሉም። በጉዳዩ ላይ የሚደረገው ንግግር እንደሚቀጥልም ጠቁሙ። ونحن ሱሌቨን በዘጋቢዎች እንደተናገሩት በሰሜን አትላንቲክ የጦር ትብብር ጉባኤ ላይ ባይደንና ኤርዶጋን በአፍጋኒስታን ጉዳይ ተነጋግረዋል። ኤርዶጋን አየር ማረፊያውን ለመጠበቅ የአሜሪካን ድጋፍ እንደሚሹ አስታውቀዋል። ባይደንም አስፈላጊውን ድጋፍ ለመስጠት ተስማምተዋል። የሃሚድ ካርዛይን ዓለም አቀፍ አውሮፕላን ማረፊያ ደህንነት ለመጠበቅ ቱርክ አብይ ሚና እንድትጫወት በሁለቱም መሪዎች በኩል ግልጽ ቁርጠኝነት ላይ ተደርሷል። አሁን ደግሞ በተፈጻሚነቱ ላይ እየሰራ ነው ብለዋል ጄክ ሱሌቨን። የቱርክ ፕሬዚደንት ግን የስምምነቱን ዝርዝር እስካሁን ይፋ አላደረጉም። ሆቴል ሩዋንዳ ለተሰኘው ፊልም መነሻ በሆኑት አሁን ላይ ግን በሽብርተኝነት ወንጀል በተከሰሱት ግለሰብ ላይ የእድሜ ልክ ስርዓት ይፈረድ ዘንድ የሩዋንዳ አቃቢያነ ሕግጋት ትናንት ጠይቀዋል። ቤተሰቦቻቸው ግለሰቡ እንግልት እየደረሰባቸው ፍትሐዊ ያልሆነ የፍርድ ሂደትም እየተፈጸመባቸው እንደሆነ ተናግረዋል። ፖል ሩሰሳባጊና የአንድ ታዋቂ ሆቴል አስተዳዳሪ ሆነው በሰሩበት በአውሮፓውያኑ 1994 ዓ ም በመቶዎች የሚቆጠሩ ቱትሲዎችን ከሞት በማዳን በአንድ ወቅት ተሞግሰው ነበረ። አሁን ላይ ግን በ201 18ና 19 በሀገሪቱ ከደረሱ የታጣቂ ቡድን ጥቃቶች ጋር በተያያዘ ክስ ቀርቦባቸዋል። ከተከፈቱባቸው ዘጠኝ ክሶች መካከል የመደበኛ ታጣቂ ቡድን መመስረትና የሽብርተኛ ቡድን አባል መሆን በገንዘብም መደገፍ ተካተዋል። አቃቢያነ ሕግ ዘጠኝ ሰዎች ከተገደሉባቸው ድርጊቶች ጋርም አያይዟቸዋል። የቤልጅየም ዜጋ የሆኑትና በዩናይትድ ስቴትስ ውስጥ ነዋሪ የሆኑት ራሰሳ በይ ጋና ክሱን ተቃውመዋል። የቀረበባቸው ክስም በስልጣን ላይ ለብዙ ዘመን በቆዩት ፕሬዚደንት ፖል ካጋሜ ላይ ባቀረቡ ትችት ምክንያት የተከፈተ ፖለቲካዊ ግፊት ያለ መሆኑን ተናግረዋል። ራስስ አቤጋና ዱባይን በመጎብኘት ላይ እንዳሉ ታፍነው ወደ ሩዋንዳ እንደተወሰዱና እንደተከሰሱ ይናገራሉ። ፍርድ ቤቱ ግን ታፍኛለሁ የሚለውን ክሳቸውን አልተቀበለውም። የሩዋንዳ መንግስት ታጣቂ ቡድኖችን በኮንጎና ብሩንዲ ለማስተባበር ወደ ብሩንዲ እያቀኑ ነበር ብሏል። ልጃቸው ካሪና ካኒምባ በትዊተር ገጻቸው ላይ አባቴ ፖል ራሲስ አቤንጋና የፖለቲካ እስረኛ ነው። የተከሰሰው በፈጠራ ክሶች ነው። በሩዋንዳ የሹፈት ፍርድ ቤት በእርሱ ላይ የቀረበ ምንም ማስረጃ የለም ስትል ጽፋለች። ምናልባትም በታሪክ በግዙፍነቱ ሶስተኛ ሳይሆን አይቀርም የተባለ ከአንድ ሺህ ከአራት በላይ የሚመዝን አልማዝ በደቡብ አፍሪካዊቷ ሀገር ቦትስዋና ተገኝቷል። ከፍተኛ ጥራት ያለውና አንድ ሺህ ዘጠና ስምንት ነጥብ ሶስት ካራት የሚመዝነው አልማዝ የተገኘው ጆዋናይንግ በተሰኘው ዴብስዋና የተሰኘ የቦትስዋና መንግስትና ዲቤርስ ቡድን ማድን አውጭ ተቋም በሚያስተዳድረው ስፍራ ነው። በቅርቡ ባስተዋወቁት ዘመነኛ የግዙፍ አልማዞች ማውጫ ጣቢያ አማካኝነት ተጨማሪ ግዙፍ አልማዞችን ለማውጣት ተስፋ እንደሚያደርጉ የዴብስዋና ተጠባባቂ ኃላፊ ላይነት አርምስትሮንግ ተናግረዋል። 73 ሚሊ ሜትሮች የሚረዝመው 52 ሚሊ ሜትሮች የሚሰፋውና 27 ሚሊ ሜትሮች የሚወፍረው አልማዝ ከ50 ዓመታት በላይ በተሻገረው ተቋም ታሪክ ግዙፉ መሆኑንም አክለዋል። ሰዓት ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬይ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ ተረኛ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በመጪው ስድስተኛው ሀገር አቀፍ ምርጫ በንቃት ለመሳተፍ ዝግጁ መሆናቸውን የአሜሪካ ድምጽ ሬዲዮ ያናገራቸው የሰሜንና የደቡብ ወሎ ዞን ነዋሪዎች ገለጹ። በሌላ በኩል በዋግ ኽምራ ብሔረሰብ በሰቆጣ ምርጫ ክልል ምርጫውን ሰኔ 14 ለማካሄድ ተዘጋጅተን ሳለ ብሔራዊ ምርጫ ቦርድ ምርጫውን ማራዘሙ የአካባቢውን ነባራዊ ሁኔታ ያላገናዘብና የመራጩን ሕዝብ ስሜት የጎዳ ነው ሲሉ ነዋሪዎች ቅሬታቸውን አቅርበዋል። መስፍን አድራጌ እንደሚከተለው ያስደምጠናል። በስድስት ሀገራዊ ምርጫ ላይ በመራጭነት መሳተፋቸውን የሚናገሩትና በሰሜን ወሎ ዞን ወልዲያ ከተማ የሚኖሩት ሞላይመር የዘንድሮ ሀገራዊ ምርጫ ከቅድመ ዝግጅቱ ጀምሮ አንጻራዊ የዲሞክራሲ ጭላንጭል ታይቶበታል ሲሉ ነበር የገለጹት። ከቅስቀሳ ከምዝገባ ጀምሮ ሰፊ የሆነ ዲሞክራሲ ነው ያለ። በወዳዳሪ ፓርቲዎችም መንግስትም ቢሆን በቅስቀሳው ላይ ሰፊ የሆነ ቅስቀሳ እያካሄዱ ያሉት አላማቸውን እያሳዩ ያሉት፣ ማንኛው ይጠቅማል፣ ማንኛው አይጠቅምም የሚለውን ለመለየት ሰፊ እድል አግኝተናል ብዬ አስባለሁ። አካባቢያቸው የነበረውን የቅድመ ምርጫ ዝግጅት ዝግጅትና ቅስቀሳ ከሚኖርበት የደቡብ ወሎ ዞኗ ኮምቦልቻ ከተማ አንጻር የመዘኑት ዘሪቱ አህመድ በበኩላቸው ተፎካካሪ ፓርቲዎች በነጻነት የተንቀሳቀሱበት እንደሆነ ገልጸዋል። በሁለት ሀገራዊ ምርጫ ላይ የመሳተፍ ተሞክሮ እንዳላቸው በማስታወስ ገዥው ፓርቲም ሆነ ተፎካካሪ ፓርቲ እኩል በሚባል ሁኔታ ነው እኛ አካባቢ ላይ አሁን ያለው የምርጫ ቅስቀሳ። ከሁለት ሺህ ሁለት እና ሁለት ሰባት ምርጫዎች ላይ ተሳትፌያለሁ። መራጭ ነበርኩኝ። የዛን ጊዜም እና ከዚያ የተለየ ነገር ያየሁት ምንድን ነው ከገዥው ፓርቲ የበለጠ ተፎካካሪ ፓርቲዎች በነጻነት ነው እዚያ አካባቢ ላይ ሲቀሰቅሱም ሆነ የመልእክታቸውን ሲያስተላልፉ የማየው። ሰላማዊ ሰልፎችንም ያካሂዳሉ። በጠየቁም ጊዜ ፈቃድን እያገኙ ሰልፎችንም ሲካሄዱና ምርጫ ቅስቀሳው ዲሞክራሲያዊ በሆነ መንገድ ሲተላለፍ አይቻልም። የዘንድሮውን የቅድመ ምርጫ እንቅስቃሴ ከአስራ ዘጠኝ ዘጠና ሰባቱ ምርጫ ጋር ያነጻጸሩት የደሴ ከተማ ነዋሪው በቀለ ተስፋዬ በበኩላቸው ተፎካካሪ ፓርቲዎች ፖሊሲያቸውን ያስተዋወቁበት፣ ፓርቲዎች የግንባር ክርክር ያደረጉበት የተሻለ የመገናኛ ብዙሀን ሽፋን ያ ያገኙበት እንደሆነ ጠቅሰዋል። በሀገሪቱ የተካሄዱ አምስት ምርጫዎች ነበሩ። አሁን ምስተኛ ነው። በአራቱ የምርጫ ንትን ተሳትፏለች። ዘንድሮ የምርጫ ዝግጅት ከባለፈው ዘጠና ሰባት ላይ የተደረገ የምርጫ ዝግጅት ነበረ። እዛ ላይ ሰፊ የሆነ የሚዲያ ቅስቀሳ፣ ሰፊ የሆነ የፓርቲዎች ውይይትና ገለጻ እናይ ነበረ። በቴሌቪዥን በተለያየ ሚዲያ ላይ ማለት ነው። ከዛ ያልተናነሰ ነው እና በቴሌቪዥን ፕሮግራም የስጋ ፓርቲዎችን ውይይት አይተናል። እንዲሁም ደግሞ በየከተሞቹ በየወረዳዎች ሁሉም ፓርቲዎች ንበት ቅስቀሳ ሲያደርጉ ቆይ ተሰርተዋል። በዘጠኝ የሚጠርሻ ቅስቀሳ ሁሉም አድርገዋል። በዚህ አይነት ዝግጅት ላይ ናቸው ያሉት። ከዚህ በፊት የነበሩት ምርጫዎች ላይ እኔ የተሳተፍኩባቸውን ማለት ነው የመምረጫ ወረቀቶቹ ራሱ ቅድሚያ መጥተው በየማህበረሰቡ በየቀበሌው ታች ድረስ በየቀጠናው እየወረዱ ማህበረሰቡ ጋር እየደረሱ የትኛው ቦታ ላይ ድምጻቸውን እንዴት እንደሚሰጡና የትኛው ጋርም መስጠት እንዳለባቸው ጭምር ነበር ቅስቀሳው ሲደረግ የነበረው። በዚህኛው ምርጫ ግን ያየሁት ነገር ምንድን ነው የመምረጫ ወረቀቶቹ ጭራሽ አልመጡም። ተመሳስለው የተሰሩም ደግሞ እዚ አካባቢ ባሉ የብልጽግና ፓርቲ ድርጅቶች የተዘጋጀ የመምረጫ ወረቀትን ተመስሎ የተሰራ ምንም አይነት ነገር የለም። ፍትሐዊ የሆነ ነጻ የሆነ ምርጫ ይካሄዳል ብዬ ጠብቃለሁ። በተለይ የሴቶች ተሳትፎ መጨመሩ ተስፋ ሰጭ ጅምር መሆኑን ይናገራሉ። የኮምቦልቻ ከተማ ነዋሪዋ ዘሬቱ፣ በምርጫው ላይ የሴቶች ተሳትፎ ከዚህ በፊት ከነበረው በእጥፍ የበዛ ነው ተፎካካሪ ፓርቲዎችም ላይ ያየሁት ነገር በገዢ ፓርቲም ላይ ሴቶችን የማሳተፉ ነገር ጥሩ ነገር እያየሁ ነው ያለሁት። አሁን ለደሴና ኮምቦልቻን ኮምቦልቷን ለማየት እያለሁን ሴቶች አሉ፣ ለክልል ምክር ቤት ተመራጭ ሴቶች አሉ። ሁለቱም ጋር ሴቶችን ተሳትፎ እየጨመረ ነው ያለው ይሄ እንዲሁም ደግሞ ተፎካካሪ ፓርቲዎችም ላይ መሄድ እነሱም ጋር የሚሳተፉ ሴቶች አሉ፣ ተመራጭ የሆኑ የሚለጠፉ ባነሮች ነው ያለሁን። ተሳትፎ ጥሩ ነው ብዬ ነው የማስበው። የቅድመ ምርጫው እንቅስቃሴ ሰላማዊ እንደሆነ ሁሉ ምርጫውን ለማስኬድ አስተማ ማኝ ሰላም መኖሩን ከወልዲያ ከተማ አንጻር አመሳክረው ይናገራሉ። የከተማዋ ነዋሪ ሞላ ይመር እኔም እንደ አንድ ህብረተሰብ ክፍል ምርጫው ሰላማዊ ይሆናል ብለን እንጠብቃለን። ምርጫውን ዲሞክራሲያዊ በሆነ መልኩ ሰው የመሰለውን እንዲመርጥ ቅስቀሳዎች ተደርገዋል፣ ትምህርት ተሰጥተዋል። እኔም የሚመለከተኝን እና ይመራኛል የሚለውን ፖለቲካ ድርጅት ለመምረጥ ዝግጅት አድርጌያለሁ እና ሁላችንም በየአካባቢያችን ከጠዋት ጀምሮ ዝግጅት አድርገን ለመምረጥ እና ድምጻችን ለመስጠት ከአንዳችን ናውተን እየተጠባበቅን ያለው እና ምቹ ሁኔታዎች አሉ ብዬ ነው የማስበው። ከምርጫው በኋላ ለውጥ ጠብቃለሁ የሚሉት ደሴ ከተማ ነዋሪው በቀለ በበኩላቸው ኢትዮጵያ ውስጥ በተለይ ባለፉት ሶስት ዓመታት የተስተዋለው አለመረጋጋትና የህዝቦች ሞትና ስደት ማስቆም ይቻላል ላሉት ፓርቲ ድምጻቸውን እንደሚሰጡ አረጋግጠዋል። በሃይማኖት በዘር፣ በጎሳ ተከፋፍለን ብዙ ነገር አይተናል። አሁን በዚህ ቻቸር ሶስት ዓመት ባለሞላ ጊዜ ማለት ነው። እነዚህን አስወግዱ። ማንኛውም ሰው ማንኛውም ቦታ ሰርቶ የመኖር በማንኛውም ቦታ ሀብት ማፍራት በማንኛውም ቦታ ሳይሳል ሀገሬ በማለት ማንኛውም ብሄር ብሄረሰቦች ተዋዶና ተፈቃቅሮ ተተባብሮ የሚኖርባት ሀገር እንዲፈጠር እያደግ የሚችለውን ፓርቲ መምረጥ እያስፈልጋል እያምናለ። ለምርጫው ሰላማዊነት የሁሉም አካላት ድርሻ ወሳኝ እንደሆነ አስተያየት ሰጪዎቹ አመላክተዋል። ሁላችንም በጋራ የተለያዩ የሀገሪቱ ከፍተኛ ሰዎች የሚባሉት እንዲሁም ደግሞ በአካባቢ ያሉ ትልልቅ ሰዎች፣ የሃይማኖት አባቶች፣ ወጣቶች የዩኒቨርስቲ ተማሪዎች ሁሉንም የሚያካተተ ዞሮ ዞሮ ሰላም ለሁሉም ነውና የሚጠቅመው ለሰላም ሲባል ሁላችንም በጋራ ሰብሰባ ላይ ሰላማዊና ዲሞክራሲያዊ እንዲሆን የማድረግ ግዴታ አለብን። ምርጫው ሰላማዊና ፍትሐዊ እንዲሆን ሁሉም ሰው በየቤቱ ቤተሰቡን መምከር አለበት። ሴት ብልህ ነች። ብዙ ጊዜ ለግጭት ቅርብ የሆኑ ወንዶች ናቸው እና ሁላችንም ወንዶቻችንን፣ ወንድሞቻችንን፣ ባሎቻችንን እንዲሁም ደግሞ አባቶቻችንን መምከር ይኖርብናል ማለት ነው። ይህ በእንዲህ እንዳለ በዋግምራ ብሔረሰብ ዞን ሰቆጣ ምርጫ ክልል ሰኔ 14 ይካሄዳል ተብሎ ሲጠበቅ የነበረው ምርጫ መራዘሙ ቅሬታ እንደፈጠረባቸው አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። ውሳኔው የአካባቢውን ነባራዊ ሁኔታ ያላገናዘበ እጅግ ዘግይቶ የተላለፈ ነው የሚሉት የሰቆጣ ከተማ ነዋሪው ታደሰ ሸቱ የመራጩ ሕዝብ ስሜት ተጎድቷል ብለዋል። ይህ ውሳኔ ቀድሞ መነገር ሲገባው የነበረ አራት ቀን፣ ሶስት ቀን ወይም አምስት ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም። ለምን ከዛ በፊት ምንም ሆን ምንም የፓርቲም ሆን የመንግስትም፣ የሁሉም አካላት አንዳ ትንሽ ፓርቲዎች አሉ። የተለያዩ ቅስቀሳዎችን ሲሰሩ ነው የከረሙት። በእግራቸው ቀበሌ ድረስ ህገወጥ ድረስ ምናምን የቀሰቀሱበት ትልቅ ስራ ስ ያከናወኑባቸው ናቸው። ሁሉም ፓርቲዎች ማለት ይቻላል። እነዚህ አካላት ጉልበታቸውንም፣ አቅማቸውንም፣ በርካታ ድካሞችንም ውጣውረዶችንም አሳልፈዋል። በተመሳሳይ ደግሞ ከፍተኛ ገንዘቦች ለዚህ ስራ ወጥቷል። ይሄ ገንዘብ እንደ ባከነ ነው የማስበ አሁን ሲቀር ምክንያቱም ኢኮኖሚካሊም ሳይኮሎጂካሊም ኢምፓክት አለው በዚህ ጉዳይ ላይ ማህበረሰቡም ላይ ፓርቲዎቹም። ሌላው የሰቆጣ ከተማ ነዋሪ የሆኑት ማሞሸቴ ተመሳሳይ አስተያየት አላቸው። ምርጫ ቦርድ ራሱ ከፍተኛ ወጪ ያወጡ የተለያዩ ማቴሪያሎችን እኮ ነበረ፣ ስልጠናም ሰጥቷል። የተለያዩ ፓርቲዎችም የተለያየ ሀብት አውጥተዋል። ህዝቡ ጋር በመቀስቀስ በሚል ህዝቡም ለመምረጥ ዝግጅት እያደረገ ባለበት ሰዓት ይሄ ምርጫ ይቋረጥ መባሉ ፍትሐዊ አደለም እሚል እምነት ነው ያለን። ለትግራይ አጎራባች ከሆኑ አካባቢዎች በቀር ምርጫ ለማካሄድ የሚያስችል ሰላም አለ ነው የሚሉት አስተያየት ሰጪዎቹ። አሁን እኔ ባለሁበት ቦታ ሰቆጣ ከተማ ነው ያለሁት። የጸጥታ ችግር ችግር የለም። የጸጥታ ችግር ያለባቸው ኦልሞስት በትግራይ ድንበር አካባቢ ያሉ ቀበሌዎች ላይ ነው። ሰቆጣ ከተማ ላይ ምርጫ ማስኬድ ይቻላል። የሚከለክል ነገር የለም። አንዱ ሰቆጣ ወረዳ ነው እዚ አጠገባችን ላይ ያለው። እዛም ላይ ያን ያክል የጸጥታ ችግር ያለበት አይደለም። ከዚ የሰቆጣ ዙሪያ ወረዳ ስ የሆነ ህዝብና ቀበሌ ያለው ነው። ሰፊ የምርጫ ጣቢያዎች ያሉት ነው። ስለዚህ የአካባቢ መምረጥ ሲገባው ያለ መምረጡ ህዝቡ ላይ ከፍተኛ የሆነ የስነ ልቦና ጫና አድር እንደ አስተያየት ሰጪዎቹ ውሳኔው በዴሞክራሲ ልምምዱ ላይ ተጽዕኖ ያሳድራል። ሰውም አሁን እያለ ያለ ከዚህ በኋላ የምናደርገው ምርጫ ምንም አይነት ስሜት የለንም ነው የሚለው። ሁለተኛ በምርጫ ቦርድም በመንግስትም ላይ አጠቃላይ ሁሉም ፓርቲዎች ላይ እምነት የሚያሳጣ እንደሆነ እኔም በግሌ ይታየኛል። እኔም አሁን ለመምረጥ በዝግጁ በነበርኩበት ጊዜና በተነሳሳበት ጊዜና እንደገና ተራዝመዋል ተብሎ ለዛ ነገር መዘጋጀት ስሜትን ወደ በኋላ የሚጎትት ነገር ነው ያለው። በሰቆጣ ምርጫ ክልል ገዥውን የብልጽግና ፓርቲን ጨምሮ ስድስት ተፎካካሪ የፖለቲካ ፓርቲዎች በአንድ መቶ ዘጠኝ የምርጫ ጣቢያዎች ላይ ለመሳተፍ እንቅስቃሴ ሲያደርጉ መቆይታቸውንና ለምርጫው ለሰባ ሺ ህዝብ በላይ ለመራጭነት ተመዝግቦ እንደነበረ የደረሰን መረጃ ያመለክታል። በጉዳዩ ላይ ከብሔራዊ ምርጫ ቦርድ ተጨማሪ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። የኢትዮጵያ ምርጫ ቦርድ ሰሞኑን በሰጠው መግለጫ ግን በጸጥታና ሎጂስቲክ እንዲሁም በሌሎች ተያያዥ ምክንያቶች የ59 የምርጫ ክልሎች የድምፅ መስጫ ቀን ወደ ጳጉሜ አንድ መተላለፉን ገልጾ ነበር። የቦርዱ የኮሚኒኬሽን አማካሪ ሶልያና ሽመልስ በቅርቡ ለጋዜጠኞች በሰጡት መግለጫ በበቂ ዝግጅት ና ትኩረት በነዚህ ቦታዎች ላይ ጳጉሜ አንድ ቀን ምርጫውን ለማካሄድ የሚያስችለውን ዝግጅት ያደርጋል። የምራጮች ምዝገባ በተጨባጭ ሁኔታዎች ላይ ተመስርቶ ይካሄዳል ብለው ነበር። ከጳጉሜ አንድ በኋላ ግን ምንም አይነት ምርጫ እንደማይካሄድ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን አድራጊን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንለፍ። በኢትዮጵያ 41 በመቶ የሚሆነው ሕዝብ ከ15 ዓመት እድሜ በታች ሲሆን 28 በመቶ ደግሞ ከ15 እስከ 29 ዓመት የእድሜ ክልል ውስጥ የሚገኙ ወጣቶች ናቸው። ከነዚህ ውስጥ የወጣት ስራ አጦች ቁጥር ከ27 በመቶ በላይ ነው። በዚህ የተነሳም አብዛኞቹ ወጣቶች ምንም ሳይዙ በሺዎች የሚቆጠሩ ኪሎሜትሮችን በማቋረጥ በተለያዩ ሀገራት የስራ እድል ፍለጋን ይጓዛሉ። ይሁንና ካሰቡበት ሳይደርሱ ለብዙ መከራና ችግ ግርም ይጋለጣሉ። ከሳምንት በፊት በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው የዓለም አቀፍ የስደተኞች ተቋም አይ ኦ ኤም በኩል ለመመለስ መወሰናቸው ተሰምቷል። እነዚህ ወጣቶችና በዓለም አቀፍ የስደተኞች ተቋም ውስጥ የስደተኞች መልሶ ማቋቋም መርሃ ግብር አባል የሆኑትን እስከዳር ጤናይን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። የደቡብ ወሎ ነዋሪ የሆነው ወጣት ኑሩ ሰይድ አደም የአስረኛ ክፍል ውጤቱ አመርቂ ባለመሆኑ ወደ መሰናዶ ሊያልፍ አልቻለም። ምንም እንኳን ውጤቱ በግል ኮሌጆች ውስጥ ሊያስገባው የሚችል ቢሆንም እንኳን ቤተሰቦቹ ግን ለዕለት ምግብ የቸገራቸው በመሆናቸው ስራ ለመፈለግ ወሰንኩ ይላል። ነገር ግን ይሄ ጥረቱን ስላልተሳካ ባለፈው አመት ላይ ወደ ሳዑዲ አረቢያ ለመሄድ ኪስ ውስጥ የነበረችውን ሁለት መቶ ብር ብቻ ይዘው እንደተነሳ ይናገራል። አንደኛ ትምህርት ውጤት አልመጣ ሲል እንደገና በገበዛ የመማር ነገር ሲስተጓጎል፣ ሁለተኛው ድህነት ከዛ እሱ ነገር ሲደመር በቃ ምንም ስራ የለም ቤተሰብ ጋር ጠባጦች መቆየት የሆነ ብዙ አስቤዛ ያስፈልግሻል ካደግሽ በኋላ ብዙ ነገር ማለም እና ብር ለማግኘት መንቀሳቀስ ወሳኝ ነገር ስለሆነ ተንቀሳቀስ። ጊዜ ሁለት መቶ ብር ብቻ ነው ያለው። ተሰደ፣ ሳውዲ ይሄዳል ተባለ። እኔ መሄድ ብቻ ነው ያለብኝ። ማለቴ ይሄዳሉ። ብዙ በየ- በየቦታው አለ። እያንዳንዱ ወጣት አእምሮ ውስጥ አለ። ቁጥር ሴፉ

ለኑሩ ሳይድ ገንዘብ ችግር አልነበረም። ምክንያቱም ደግሞ ደላሎቹ ድንበር እስኪሻገሩ ድረስ የኪስ ገንዘብ የሚሰጡና ተንከባካቢናት መሆናቸው ነው። ከዚህ ሲሆን አባብሎ አንከባቦ አጠጥቶ አብልቶ ምቅም ከሆነ አጥሞ የሚሰጣ ከሆነ አጠጥቶ ብር ሰርቶ በቃ ልክ ፋዘር ማዘር እንደዛ ንገላይ። አሁን አለ አይደል የኪስ የሚባል ነገር አለ። የኪስ ትሰጠኛለህ ብዬ እደውለዋለሁ። አሁን ከዚህ ስስማማ ማለት መጀመሪያ ይታቀሱ፣ አምቢ ካለ ሌላ ነፍ ነው የሚሰጥ ማለት ነው። እዛ ላይ ይደወላል። ቢያንስ ሁለት መቶ ሶስት መቶ አምስት መቶ አንድ ሺ ይሰጣል። ይሄ ሁሉ ይህ ካልተሰጠ ብር የሌለው ሰው አይሄድም። ያው ስንት ብር ነው የሚሰጡ መጀመሪያ። ከዛ ስትወጣ አንተ ለምሳሌ ስንት ብር ተሰጠ? እኔ አምስት መቶ ብር ተሰጥቻለሁ። በአምስት መቶ ተስማምቼ ማለት ነው። ኑር በሁለት ወር የበረሃ መንከራተት ውስጥ ያጋጠመው እርሃብ፣ ጥም ድካምና በደላሎች መንገላታት ሀገሩን እንዳስናፈቀው ይናገራል። በዚህ የተነሳ ምንም እንኳን ጠፍቶ በደላሎች መያዙ ከባድ ቅጣት ቢያስከትልም በሌሊት ተደብቆ በመጥፋት ጅቡቲ በሚገኘው ዓለም አቀፍ የስደተኞች ድርጅት አይኤም ውስጥ መግባቱን ያስረዳል። ያጋጠመ ነገር አለ ያው ረሃብ አንድ ጉዞ ያው የእግር ጉዞ ከአፋር ጋር መጋጀት መጣላት፣ ያው ይሄ ነው በቃ ያ ነገር ዘርዘብ ያጨርሰውን በጣም ብሶቲ ነው። ይሄን በደንብ ገርፎት አልጠፍቶም። ያው የሆነ ጥፋት ካዩብሽ በጣም ፈጥነው እርምጃ ይወስዳሉ። ማለት ጥፋት የሚባለው ምን አይነት ነገር ነው? ለምሳሌ ጥፋት የሚባለው እንግዲህ ከእነሱ እጅ እናመልጣለን ብለን እንወስናለን። ማ ከዛ ልናመልጥ ስንል ሌላም ነገር በቃ ማለት እሱ እነሱ ቁጭ በሉ ካሉ ቁጭ ማለት፣ መቆም ራሳችን ቁም ካሉ መቀመጣችን በቃ እነሱ ያዘዝሽን ሰሪያለሽ ከነሱ ያዘዝሽን ካልሰረሽ ያው መመታት ነው። የሆነ እርምጃ ነገር ስለ ወሰጉ ያው ማለት ቀጥታ እኔ ወደ ድርጅቱ ነው የገባውት። ወደዚህ አይ ወይም ድርጅት ማለት ቀጥታ አምልቼ ሰባት ሰዓት አካባቢ ላይ ምርቀና ምናምን ይዟል እነሱ ባህር ቀጥታ እንጭናለን እያሉ ነው። ከዛ ሳያዩ እናመለጥ ናቸው ከዛ ወደ ድርጅቱ ቶሎ ማት አገባ ማቃሸው ነው ልክ እንደ ኑሩ ሁሉ፣ ከእጅ ወደ አፍ የሆነ ኑሮን ሸሽተው በስራ አጥነት በመማረር በተገኘው የትራንስፖርት አማራጭ በሙሉ በመጠቀም ወደ ሳዑዲ አረቢያ በመድረስ ራሳቸውን ለመቻል ያለሙ ሌሎች ወጣቶችም የሶማሌ ቦሳሶን መንገድ ይጓዛሉ። የቦሳሶን መንገድ ይዘው ከሚጓዙ በሺዎች ከሚቆጠሩ ኢትዮጵያውያን አብዛኞቹም በባህር ላይና በበረሃ ውስጥ ሕይወታቸውን ያጣሉ። እጅግ ብዙ ሊናገሩት የማይደፍሩት በደልም ይደርስባቸዋል። በአሁን ሰዓት በሶማሊያ ፑንትላንድ የሚገኘው ከአርሲ የተነሳው ኢብራሂም አደም ደላሎቹ ያደረሱበትን እንግልትና በደል ለአሜሪካ ድምጽ የኦሮምኛ ክፍል እንዲህ ገልጿል። ከኢትዮጵያ ሰላሳ ሁለት ሺ ብር ቤተሰቦች ይላኩላቸው። ይህም ነፍሴን ከሞት ለማዳን ነበረ። በመኪና የሚያመላልሱን ይህን ሁሉ አብረው የሚሰሩት ኢትዮጵያውያን ናቸው። ከሶማሌዎቹ ጋር በመሆን ገንዘቡን ቤተሰቦች ለደላሎቹ ሲልኩላቸው እንደሚፈቱ የሚገልጸው ወጣቱ በአሁን ሰዓት የቀይ ባህርን ከመሻገር ይልቅ ወደኋላ ለመመለስ ከወሰኑ በመቶዎች ከሚቆጠሩ ስደተኞች ጋር በቦሳሶ ባለም አቀፍ የስደተኞች ተቋም መጠለያ ካምፕ ውስጥ ይገኛል። ሌላዋ ባለፈው ዓመት የመን ከደረሰች በኋላ በአይኦኤም አማካኝነት ወደ ሀገሯ የተመለሰችው ደግሞ የ19 ዓመቷ ሉባባ ሰኢድ ናት። ሉባባ ረዥሙን የበረሃ ጉዞ አስቸጋሪ የሚያደርገው ከረሃብና ጥም ብቻ ሳይሆን በደላሎች የሚፈጸም አስገድዶ መደፈርም ነው ትላለች። ምንም

ይህን መሳይ ህይወት አልፋ የመን ውስጥ በነጻ በደላላው ቤት ውስጥ የቤት ሰራተኛ በመሆን ጉልበቷ እየተበዘበዘ እንደኖረችና ደላላው ወደ በረሃ በሄደበት ቀን ጠፍታ ለፖሊስ እጇን መስጠቷን ትናገራለች። ፖሊሶቹም ከዓለም አቀፍ የስደተኞች ተቋም አይኦኤም ጋር እንዳገናኟት ነው የምታስረዳው። በዓለም አቀፍ የስደተኞች ድርጅት ውስጥ የስደተኞች በፈቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ የሆኑት እስከዳር ጤናዬ ከጥር ሁለት ሺ አስራ እስከ ታሳስ ሁለት ሺ አስራ ሶስት አመተ ምህረት ባለው ጊዜ ውስጥ ከሰላሳ ስድስት ሺ ስድስት መቶ በላይ የሚሆኑ ስደተኞች በፈቃደኝነት መመለሳቸውን ገልጸው ከእነዚህ ውስጥ ሀያ ስድስት ሺ አምስት መቶ አርባ አንዱ እድሜያቸው ከሀያ አምስት አመት በታች የሆናቸው ወጣቶች ናቸው ይላሉ። አይ ኦ ኤም ከሚሰራቸው ፕሮግራሞች መካከል በፍቃደኝነት የመመለስና የመልሶ ማቋቋም እገዛ ፕሮግራም አንደኛው ነው። እነዚህም ተመላሾች በአብዛኛው መጡት ከታንዛኒያ፣ ከጅቡቲ እንዲሁም የ ያለመ፣ እንዲሁም በተለያዩ አለም ሀገራት ነው። እነዚህ ሶስቱ ሀገራት ግን በዋነኝነት እነዚህ ተመላሾች የመጡባቸው ሀገራት ናቸው። በዚህ አመት ደግሞ የመጀመሪያው ስድስት ወራት እንኳን ብንመለከት ከአንድ ሺህ በላይ የሚሆኑ ኢትዮጵያውያን በፈቃደኝነት ወደ ሀገራቸው እንዲመለሱ አይወይም እገዛ ሰጥቷል። ከዚህም በተጨማሪ ደግሞ እንደሚታወቀው ከሳኡዲ አረቢያ ብዙ ኢትዮጵያውያን ቦት ይደረጋሉ እንም በሁለት ሺህ ሀያ እንዲሁ በአውሮፓውያን አቆጣጠር ከሰላሳ ስድስት ሺ ስድስት መቶ በላይ የሚሆኑ ኢትዮጵያውያን ወደ ሀገራቸው ሲገቡ ምዝገባ አካሂዶ እነዚህ ማይግራንቶች ማግኘት ችለናል። ከነዚህ ውስጥ በአብዛኛው ከሀያ አምስት ዓመት እና ከዛ በታች የሚሆኑ ወጣቶች ናቸው። በቁጥር በመጥቀስ ወደ ሀያ ስድስት ሺ አምስት መቶ የሚሆኑ እንዳልኩት ከሀያ አምስት እና ከሀያ አምስት ዓመት በታች የሆኑ ወጣቶች ናቸው። በዚህ ዓመት ደግሞ በሁለት ሺ ሀያ አንድ በመጀመሪያው ስድስት ወራት ብቻም ከአስራ ስምንት ሁለት መቶ በላይ የሚሆኑ ኢትዮጵያውያን እንዲሁም ከሳውዲ አረቢያ ዲፖርት ተደርገው ሲመጡ አይወን ገባ ማድረግ ችሏል። ዓለም አቀፉ የስደተኞች ድርጅት በፈቃደኝነት የመመለስ ና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ እስከ ዳር ጤናዬ ተቋማቸው ስደተኞቹ በሀገራቸው እንዲሰሩ ለማስቻል የስነ ልቦና ድጋፍ ና መጥነኛ የገንዘብ እርዳታ እያደረገ እንደሚገኝ ይናገራሉ። ዋና ነገር መመለሱ ሳይሆን ሀገር ውስጥ የሚቆዩበትን ሁኔታ የተመቸ ለማድረግ የመልሶ ማቋቋም እገዛችን በጣም ወሳኝነት አለው። የመመለስ እገዛ ሰስቴነብል ወይም ዘለቄታዊ እንዲሆን የመልሶ ማቋቋም እገዛዎቻችን በኢኮኖሚ አቅም ማደራጀትን የማህበራዊ እንዲሁም የስነ ልቦናዊ ድጋፎችን ያካትታል። ምንም ስንል የቴክኒክ ሙያ ድጋፎችን፣ የንግድ ክህሎት ስልጠናዎችን፣ የስራ እድል ፈጠራ፣ የሕክምና ወይም ሌሎችን ተያያዥ እገዛዎችን በመስጠት ከመላሾች ሀገራቸው ከገቡ በኋላ መልሰው የሚቋቋሙበትን መንገድ እናመቻቻለን። ተመላሾች በግል ከሚሰጡት ድጋፎች በተጨማሪ አሁን ሪሰንትሊ በቅርብ ጊዜያቶች የማህበረሰብ ተኮር ወይም ማህበረሰብን ያካተተ እገዛ በመስጠት ተመላሾች በተለይ በብዛት የሚመለሱባቸውን ቦታዎች በመለየት ማህበረሰቡ እዛ አካባቢ ላይ ያለ ማህበረሰብ ያለውን ችግር አይደንቲፋይ በማድረግ እና በመለየት የተለያዩ ፕሮጀክቶችን ቀርፀን በስራ እንገኛለን። እነዚህን ስራዎች በመንግስት ና መንግስታዊ ያልሆኑ ተቋማቶች እነዚህን ስራዎች ለመስራት በጣም ያግዙናል ና ከእነሱ ጋር በመተባበር ነው የምንሰራው። የመንግስት ማቋቋም ስራ ስኬታማ እንዲሆን ያው የተለያዩ የመንግስታት መካከል ያለው ትብብር በጣም ወሳኝ ነው የሚሆነው። የዚህ ድጋፍ ተጠቃሚ የሆኑት ሉባባ ሰኢድ ና ኑር ሰኢድ አደም በተሰጣቸው የአርባ አምስት ሽብር ድጋፍ በሀገራቸው ላይ ሱቅ መክፈታቸውን ይናገራሉ። ኑሩ ሰኢድ፣ ኧረ አልሀምድሊላሂ እዚህማ ከመጣሁ ስራ ድል፣ ትንሽ ቢሆን ስራ ድል ፈጠሩልኝ፣ ሱቅ ቸራቸርኩ ነው ፈዳሪስ ካል ወይ እንግዲህ ያለን ያው አለ አደል፣ እዛው ቤት ኪራዩንም ልብሱንም እንግዲህ ችለናል፣ አይሙሪያችንም አረፍ ብሏል። አሁን ለሚሄዱ ሰዎች ምን ትላለ? ረኒ አቲ ብሮምሮ ጭራሽ አሁንማ አሰና ላይ ችግር አለ የመለኝ ወጣቶቹ የበረሃውን ጉዞ ሳይጨርሱ ቢመለሱም እራሳቸውን ግን እንደ እድለኛ ነው የሚቆጥሩት። ከህይወት ተሞክሯቸው በመነሳት ለሌሎች ለመምከር እንደሚሞክሩም ይናገራሉ። ይሁንና አሁንም ድረስ እለት እለት በየመን የባህር ጠረፎች ላይ አንድ ሺህ የሚሆኑ ኢትዮጵያውያን ወጣቶች ይደርሳሉ። በየመንና በሳውዲ አረቢያ እስር ቤቶች ውስጥም የቀን ጨለማ የሆነ ህይወትን የሚመሩ አያሌ ወጣቶች እንዳሉ ደርሰው የተመለሱት ይናገራሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽ አሁን ደግሞ ሀብታሙ ስዩም የቴክኖሎጂ ዘገባ ያስደምጣችኋል። የዓለም ኢኮኖሚ ፎረም የዛሬ 20 ዓመት ጀምሮ የቴክኖሎጂ ፈርቀዳጆች ማህበረሰብ የተሰኘ መርሃ ግብር ዘርግተዋል። በዚህ መርሃ ግብር አማካኝነት ገና በእንድርድርታ ላይ ያሉ በቴክኖሎጂና በፈጠራ መስኮች ውስጥ የተሰማሩ ተቋማት የሚበረታቱበት ማህበረሰብ ነው። ፎረሙ እኒህ ተቋማት ተጨባጭ የገበያና ማህበረሰባዊ ጥቅሞች አላቸው ብሎም ያምናል። በዚህ ማህበረሰብ በቀደሙት ዓመታት ገና በጀማሪ ደረጃ ላይ በነበሩበት ጊዜ እውቅና ከተሰጣቸውና ዛሬ ዓለም ላይ ተጽዕኖ መፍጠር ከቻሉ ተቋማት መካከል ጎግል፣ ኤርንቢ፣ ትዊተር፣ ሞዚላና ስፖቲፋይን መጥቀስ ይቻላል። ዘንድሮ ላይ መቶ ተቋማት የ2021 የቴክኖሎጂ ፈር ቀዳጆችን እውቅና አግኝተዋል። ከአፍሪካ ስድስት ተቋማት ተመርጠዋል። ኢትዮጵያ ውስጥ ቆሻሻን ወደ ኃይል ምንጭነት በመቀየር የታዳሽ ኃይል አማራጭን የፈጠረው ካምብሪጅ ኢንዱስትሪስ አንዱ ነው። በተለምዶ አዲስ አበባ ውስጥ ቆሼ በሚባለው ስፍራ ከዛሬ 10 ዓመት ወዲህ ከ400 ሚሊዮን ኪሎግራም በላይ ቆሻሻን ወደ ጠቃሚ በረከት ቀይሯል። ከኬንያ ሁለት ድርጅቶች የመጭ ዘመን ተስፋዎች ናቸው በሚል እውቅና ተሰጥቷቸዋል። የመጀመሪያው ሶኮዋች የተሰኘው አነስተኛ ገበሬዎች ያመረቱትን ምርት በርካሽና ፈጣን ሁኔታ ለተጠቃሚዎች እንዲያደርሱ የሚያግዘው ተቋም ነው። የስምንት ዓመት ዕድሜ ያለው ተቋም በምስራቅ አፍሪካ ካሉ 20 ሺህ ነጋዴዎችም ጋር አብሮ ይሠራል። ሌላው ተቋም ወጣቶች ችሎታቸውና ተሰጧቸውን የሚያሳድጉበትን የሥልጠና ስርዓት የፈጠረው ሞሪንጋ ትምህርት ቤት ነው። 200 ሺህ ተማሪዎችን በገበያ ላይ ተፈላጊ በሆኑ ትምህርቶች አሰልጥኖ ባለሙያ አድርጓል። የናይጀሪያው ኩዳ ባንክ የባንክ አገልግሎት በቀላሉ እንዲዳረስ እያደረገ ባለው ጥረት ተስፋ ተጥሎበታል። ሰዎች በእጅ ስልካቸው ብቻ የባንክ አገልግሎትን እንዲያቀላጥፉ የሚያግዘው ተቋም ከተመሰረተ ገና አራት ዓመቱ ነው። ከጋና ኤምፋርማ ተመራጩ ነዋል። መድኃኒቶችን በርካሽ ዋጋ ለሁሉም ህመምተኞች ለማዳረስ ጥረት የሚያደርግ ድርጅት ነው። 30 ሺህ የመድኃኒት መደብሮችን በማስተሳሰር በየወሩ ከ100 ሺህ በላይ ለሆኑ ደንበኞች መድኃኒቶችን ያዳርሳል። ፍሌክሲ ፌንቴክስ የዚምባብዌ ድርጅት ነው መደበኛ መታወቂያ ለሌላቸው አፍሪካውያን ጠቃሚውን ሰነድ በዲጂታል መንገድ በእጃቸው እንዲያስገቡ ያግዛል መታወቂያ ለሌላቸው አራት መቶ ሚሊዮን አፍሪካውያን ጠቃሚ እንደሚሆን የታመነበት ተቋሙ ሰዎች በቀላሉ የፋይናንስ የመድህን ጤናና መንግስት አገልግሎቶችን በቀላሉ እንዲያገኙ ይረዳል ከነዚህ በተጨማሪ ከሰሜን አሜሪካ 45፣ ከኤዥያ ፓስፊክ 22፣ ከአውሮፓ 18፣ ከላቲን አሜሪካ 4፣ ከመካከለኛው ምስራቅ ስድስት ድርጅቶች የዓለም ኢኮኖሚ ፎረም የ2021 ቴክኖሎጂ ፈርቀዳጅነት እውቅናን አግኝተዋል። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት ዝግጅታችንን እዚህ ላይ ፈጸምን። ኤደን ደግሞ በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት በመዝናኛ መርሃግባችን እንገናኛለን። እንሰናበታችኋለን ደናደሩ